ዶክተር አያሌው ወንዴ የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ዋና ስራ አስኪያጅ፣ በተለይም በጣና ሐይቅ አካባቢ የምቦጭ አረም ከፍተኛ ጉዳት እያደረሰ መሆኑ ይነገራል። የጉዳቱ መጠነ ስፋት ምን ያህል የከፋ ነው? በአሁኑ ወቅትስ ምን አይነት እንቅስቃሴዎች እየተደረጉ ነው? አረሙን ለመከላከል። አመሰግናለሁ። እንግዲህ ከሁለት ሺ አራት አመተ ምህረት ጀምሮ ላለፉት ስምንት አመታት ይሄ እንቦጭ የሚባል አረም የጣናን ሰሜናዊ ምስራቅ አካባቢ በመስፋፋት በአሁኑ ሰዓት ወደ መቶ ሀምሳ ኪሎ ሜትር የሚሆን የሀይቁን ዳርቻ ይዞ ይገኛል። በክረምቱ ወቅት በሁለት ሳምንት አንድ ጊዜ ራሱ ስለሚያበጣ በክረምቱ በሚያመጣው አርባ ወንዝ አማካኝነት ወዲያውኑ በከፍተኛ ደረጃ በአስር ሺዎች የሚቆጠር ሄክታር ይሸፍናል ማለት ነው። እንደገና በጋ ሲሆን ደግሞ ህብረተሰቡም የራሱን ስራ ይወስዳል። የራሱን የማስወደድ ተግባር ያከናውናል። እንደገና ሀይቁም ስለሚሸሽ ከአስር ሺዎች በታች ቁጥር ባለ ይስፋፋል። ዞሮ ዞሮ ግን ይሄ መቶ ሀምሳ ኪሎ ሜትር የሚሆነው ህብረተሰብ የሚኖርበት አዋሳኝ ቀበሌ ወደ ሀያ ሰባት ቀበሌ ነው። ሀያ ሰባቱ ቀበሌ በከፍተኛ ደረጃ የአሳ ምርታቸው ቀንሷል። የግጦሽ መሬታቸው ተይዘዋል። የእርሻ መሬታቸው ተይዘዋል። በአጠቃላይ ውሀ ዘል መሬት የሚባሉትና የሀይቁ ዳርቻ ሙሉ በሙሉ የተያዘበት ሁኔታ ነው ያለው። ይሄንን አስቸጋሪ ጉዳይ ለመከላከል ወይም ለማስወገድ ባለፉት ስምንት አመታት ወጣ ገባ ያለ የአሰራር ህብረተሰቡን በዘመቻ የማስወገድ አንዳንድ ሙከራዎች፣ በማሽን የማስወገድ ኢትዮጵያውያን ከውጭም ከውስጥም ያሉ ባለሀብቶች ተረባርበው በከፍተኛ ደረጃ ማሽኖችን በማቅረብ ሲሰሩ ቆይተዋል። ይሁንና ውጤቱ ችግሩን ሊፈተው አልቻለም። ይልቁንስ አረሙ ከአመት አመት እየተስፋፋ አሁን በልክ ባለፈው አመት በነበረበት ጨምሮ እንደገና ሌላ ሌላ ወረዳ ወደ ምዕራቡ በመዝላመት ጣቁሳ ወረዳን የሚባለውን ሌላ ተጨማሪ ወረዳ የያዘበት ሁኔታ ነው ያለ። እንግዲህ በስምንት አመት ውስጥ የክልሉ መንግስት የራሱን እርምጃ የወሰደ ቢሆንም ያነ ለእኛ አጥጋቢ አልነበረም የሚል ወቀሳ ነበረን። አሁን ከስምንት አመት በኋላ ራሱን የቻለ ተቋም ይኑረው ይሄን የሚከታተል አጠቃላይ የውስጡንም የሀገር ውስጡንም ባለድርሻ የሚያስተባብር አንድ ተቋሚ ኑር በሚል እንግዲህ ስሜቱ ተሰማ ማለት ነው። በዚህ በሁለት ሺ አስራ ሁለት በኛ አቆጣጠር በሁለት ሺህ አስራ ዘጠኝ ማለት ነው። ይህንን አዲስ ኤጀንሲ ራሱን ችሎ እንዲቋቋም ተደርጓል። ኤጀንሲ ከተቋቋመ፣ ይኸው ስራ ከጀመረ አንድ ወር ሆኖታል። በአንድ ወር ጊዜ ውስጥ በርካታ እንቅስቃሴዎችን ከውጭም ከውስጥም እያነቃቃን ያለንበት ሁኔታ ነው ያለን። ለምሳሌ ታቀድ ናቸው እቅዶች፣ አንዱ ምንድን ነው የህብረተሰቡን ጉልበት በአግባቡ ውጤታማ ማድረግ የሚል ነው። ማሽኖችን ከውጭም ከውስጥም የተገዙ ማሽኖችን በሙሉ አቅማቸው እንዲሰሩ ማድረግ የሚለው ነው። ከዛ በተጨማሪ የያዝነው ነው እቅድ ምንድን ነው በዚህ ዓመት ኮምፕሊትሊ በሚታይ ባዮማስ የሚባለው አረሙ በባዮማስ ደረጃ በአይን ደረጃ እንዲታይ የሚከርም ለሚቀጥለው ዓመት ክረምት የሚከርም አረም አይኖርም ብለን የተነሳ ነው። ይህም እንግዲህ በተለያየ ምክንያት በተለያየ እንቅስቃሴ ወጣቱን በማደራጀት ሊሆን ይችላል። የተለያየ ኢኖቬቲቭ የሆኑ ሞዲፊኬሽንስ በማሰራት ሊሆን ይችላል። በጠዋት ኤክስትራክት በሚመለጭ የኬሚካል ስራ ሊሆን ይችላል። በተለያየው የተቀናጀ የማስወገድ ተግባር ሙሉ እንቅስቃሴ ጀምረናል። ለምሳሌ አሁን ህብረተሰቡን እንደገና እንደገና ላለፈው ስምንት አመት ሲደክም ሲለፋ የነበረው ህብረተሰብ ትንሽ ተስፋ የቆረጠ ስለነበር አሁን ተስፋ እንዲያለመልም በአዲስ መልክ ያሳመን ህብረተሰቡ ላይ ብዙ ችግር የለብንም። ምክንያቱም አንዱ ዋናው የህብረተሰብ ንቅናቄ የሚባለው አርባ አምስት ቀን አርባ አምስት ቀን በአዋሳኝ ቀበሌ ያለው ሀያ ሰባት ቀበሌ ሙሉ በሙሉ አርባ አምስት ቀን በነጻ የጉልበት እንቅስቃሴ እንዲያበረክት ተስማምተናል። ይህንን ጨርሰን ህዳራ አንድ ቀን እንቅስቃሴ እንጀምራለን። አርባ አምስት የስራ ቀን። ለዚህ አርባ አምስት የስራ ቀን ግን ህብረተሰቡ ሲንቀሳቀስ፣ ከማሽኑ በተሻለ ከሌላው በተሻለ ውጤታማ ነው ብለን እናምናለን። ስለዚህ ይሄን ህብረተሰብ እንዴት ነው የምናግዘው? ነው ይሄን ህብረተሰብ የምናግዘው አንደኛ፣ ራቁቱን ነው የሚገባው፣ እርቃኑን ነው የሚገባው። አለቅት ይነግሰዋል፣ ድንቢ ይነግሰዋል፣ የተለያዩ ትንኞች ይነድፉታል። ስለዚህ ይሄን እንዳይሆን ቢያንስ በወረፋ ይሄ የሚከላከል እንደ ቱታ ውሃ የማያስገባ ቱታ ከዚህም አሰፍተን ልንሰጠው፣ ሳሙናና ቅባት ልናቀርብለት፣ የፈርስት ኤይድ ኪቶችን ልናቀርብለት፣ የወባ ትንኝ የወባ በሽታ ሊነሳበት ይችላል ያለ ልንከባከብለት ኦልሬዲ ቃል ገብትናል። ምክንያቱም ከእናንተም በምናገኘው ከውጭው ዜጎች በምናገኘው ከአገር ውስጥ ባለ ሀብቶች ከምናገኘው ከምናሰባስበው ሀብት ብለን ቃል ገብተንለታል። አንደኛው ይሄ ነው። ሁለተኛው ሙከራዎች አሉ። በተለያየ ዓለም ላይ እየተሰሩ ያሉ ስራዎች አሉ። ለምሳሌ አንዱ የዚህ የስነ ሕይወታዊ ዘዴ ነው። የሥነ ሕይወታዊ ዘዴ በቀጥታ ጣና ውስጥ ከምንሞክር አሁን ከጣና ውጪ በኩሬዎች ሰርተን በዚህ አመት ስራውን አጠናቀን በሚቀጥለው አመት የስነ ህይወታዊም ዘዴ እንጀምራለን የሚል ተስፋ አለን። ሌላው የዚህ የኬሚካል አካባቢ ተስማሚ የሆነ የኬሚካሎች አሉ የሚሉ ብዙ ባለሙያዎች አሉ። እነዚህ ምንም ባለሙያዎች ከሀይቁ ውጭ ባሉ ሁኔታዎች ብዙ ህይወቱን አለማስወገዱን፣ አሳውን አለመጉዳቱን ምክንያቱም ከዓለም በተለየ በላው የዲያስፖራ ህብረተሰብ እንዲሰማኝ የምፈልገው ከሌላው በተለየ በኢትዮጵያ ውስጥ ጣና ላይ ተጎንብሶ የሚጠጣ የህብረተሰብ አካል በቀጥታ ሀይቁን በቀጥታ ሀይቁን የነገርኩ ሀያ ሰባቱን ቀበሌ በቀጥታ ሀይቁን ከእንስሳቶቹ ጋር ለመጠጥነት የሚጠቀሙበት ነው። ይህንን ኬሚካል ስንጠቀም በጥንቃቄና ኃላፊነት በተሞላው መልኩ መሆን አለበት። ምክንያቱም ህብረተሰቡ የሚጠጣው ቀጥታ የሚጠጣው ነው። በዓለም ላይ ለምሳሌ አሳ ላይ ጉዳት የማያደርሱ አሉ፣ እጽዋት ላይ ጉዳት የማያደርሱ አሉ። ሌሎች እንስሳት ላይ ጉዳት የሚያደርሱ ኬሚካሎች አሉ። ነገር ግን ሰው የሚጠጣው ላይ በጣም ሪኮመንድ ለማድረግ ይከብዳል እና ልዩ ጥንቃቄ ባለው እየሰራን ያለ ነው። በዚህ አመት ይህን ሙከራ እናጠናቀቃለን። ከዛ ባሻገር ግን ትልቁ ፍላጎታችን ትልቁ ፍላጎታችን ይሄ ህብረተሰብ ይሄንን ስራ ሲሰራ፣ ይሄንን የራሱን ድርሻ ሲወጣ፣ የተማረው በሀገር ውስጥ ያለው በውጭ ያለው ይሄንን ህብረተሰቡ ሊያግዝ ይገባዋል። ምክንያቱም አሁን ከፍተኛ ሰቆቃ ላይ ነው ያለው። አሳ ማምረት አይችልም። ከብቶቹ በጣም በሽተኛ ናቸው። ስራው አጠቃላይ ቆሞበታል ማለት ነው። አሁን አስቸኳይ እርዳታ ምን አይነት እርዳታ ነው የምትፈልጉት? ቀዳችሁትን ንድፋችሁን በተግባር ለማዋል አስቸኳይ እርዳታ የምንፈልገው አሁን ምንድን ነው እንዳልኩ፣ ህብረተሰቡ ወደ ሀይቁ ሲገባ የሚለብሰው አልባስ ምናልባት በሜትር ደረጃ በሜትር ደረጃ ብትልኩልን፣ እዚህም ወዲሲ አድርገን እንደ ትታ ነገር ብናሰፋለት ዘና ብሎ ወደ ሀይቁ። ምክንያቱም ሀይቁ ሰላማዊ ሀይቅ ነው፣ እባብ የለውም፣ አዞ የለውም፣ ሌላ ብዙ አስቸጋሪ ነገር የለውም። ግን ይሄ ቅዝቃዜውና ትልኙ አለቅቱ፣ እነዚህ ነገሮች በጣም ያሸማቀቁታልና ይሄንን የሚታደግበት በጥቅል ደረጃ በጥቅል ደረጃ ተገዝቶ ግላ ክልል የሚል እገዛ አለ። ሌላው ወጣቱ ነው። አሁን አርሷ ደሞ ለአርባ አምስት ቀን ብቻ ነው የሚሰራው ምክንያቱም ሌላ የራሱ የግሉ ስራ አለው። አሁን ከዛ በኋላ ከአርባ አምስት ቀን በኋላስ ምንድን ነው የሚሆነው? ስምንት ወጣቶችን አድራሽተን ወጣቶችን አድራሽተን በመልቀምና በማቃጠል በማገላበጥ ስራ እናሰማራቸዋለን። ለእነዚህ የተወሰነ ኢንሴንቲቭ ክፍያ ያስፈልጋቸዋል። እና እነዚህ ዜጎች ናቸውና አበው በሀይቁ አካባቢ የሚኖሩ ናቸውና ልንደርስላቸው ይገባል። በዚህ ዙሪያ ላይ እነዚህ ሁለቱ በጣም አንገብጋቢ ነገሮች ናቸው። ሌሎቹ ስራዎች ሌሎቹ የማስተባበር ስራዎች ሌሎቹ የምርምር ስራዎች አገር ውስጥ ባሉ ዩኒቨርሲቲዎች ሊሸፈኑ ይችላሉ። ነገር ግን እነዚህ ግን ከአቅም በላይ ስለሆነ ምክንያቱም ሀያ ሰባት ቀበሌ ያለ ወጣት ቢያንስ ቢያንስ መቶና አምሳ እየሆነ ነው የሚደራጀው ስለዚህ በከፍተኛ በቀን ምን ያህል እንደሚከፈለው በጣም ማወቅ ይቻላል። ስለዚህ ይህንን ውስጥ ግምት ውስጥ አስገብተው ኅብረተሰቡ እንዲያግዘንና ከጎናችን እንዲሆን ነው ጥሪ የምናቀርበው። አሁን እንደጠቀሱት ለአስቸኳይም ሆነ ለወደፊቱ በ ፕሮጀክት መልክ በቅደል የያዛችሁት ተግባራት እገዛ እንደምትሹት ገልጠዋል። ለዲያስፖራ ማህበረሰብም ጥሪ አቅርበዋል። እዚህ አውስትራሊያ ውስጥ ለዚሁ ለምቦጭ መከላከል ተግባር የሚውል ከ33ሺ በላይ የአውስትራሊያ ዶላርስ ተሰባስቦ እስካሁን ድረስ የሚቀበልን አተናል ብለው ከዓመት በላይ ባንክ ውስጥ ተቀምጦ ይገኛል። በእኛም ፕሮግራም በተደጋጋሚ ቀርበው እንደዚሁ ባካችሁን ገንዘባችንን ተቀበሉን የሚል ጥሪ አቅርበው እስካሁንም ዛሬ ድረስ ገንዘቡ ባንክ ነው የሚገኘው። በዚህ በኩል ጥያቄ እያቀረባችሁ በሌላ በኩል ተቀባይነት አጥተዋል። በእርግጥ የእርስዎ ኤጀንሲ አዲስ ነው። በምን መልክ ነው የዚህ አይነት እርዳታዎችን ቅልጡፍ በሆነ መልክ በቀጥታ እናንተ ጋር ደርሶ በግብር ላይ ውሎ የአረም መከላከሉም ተከውኖ ለህዝብም ትድግና እንዲበቃ ማድረግ የሚቻለው? እኛ እንግዲህ የተጣለብንን ኃላፊነት በታማኝነት ከውጭ የሚላክልን ከሀገር ውስጥ የሚላክልን በመንግስት የሚመደብልንም የህዝቡንም ጉልበት አስተባብረን ወደ ውጤት እንቀይራለን ባዮች ነን። ስለዚህ በእውነት መተማመን ይገባናል። መተማመን ደግሞ ስለተማመን ብቻ ሳይሆን በቀጥታ የምትሰጡት ገንዘብ ስራ ላይ መዋሉን ማረጋገጥ ይቻላል። በተለያየ መንገድ ማረጋገጫዎችን፣ ስልቶችን አበጅተን ትወረዲ አስቀምጠናል። ስለዚህ አሁን ትረስት ፈንድ የሚባል አለ። የጣና ትረስት ፈንድ የጣና ትረስት ፈንድ የተለያዩ የባንክ አካውንት አሉት። እነዚህ ትረስት ፈንዶች ያለምንም ጥያቄ በእኛ በኤጀንሲው በኤጀንሲው በሚቋቋመው ቦርድ አማካኝነት ነው ወጫቸው ተዘርዝሮ ጥቅም ላይ የሚውሉት። ስለዚህ እነዚህ የራሳቸው አካውንት አላቸው። እሱስ በነዛ አካውንቶች ለሊጅ ተብሎ አውስትራሊያ ያለ ኮሚኒቲ ይህ ምን አገዘ ተብሎ ትርጉም ያለው ስራ ሊሰራበት ይችላል። ስለዚህ አሁን ገንዘቡ ካለም በዚህ በትረስት ሰንዱ ቁጥር አማካኝነት ቁጥሩን ወደኋላ ላይ በኢሜልም በስልክም ልነግራችሁ እችላለሁ። ግን አደራ ምነው፣ ምንድን ነው አደራ ምነው፣ ህብረተሰቡ ወይም ዜጋዎች ግን ይሄ የምትለኩት ገንዘብ ጥቅም ላይ መዋሉን ዓይንና እና ጆሮ ሁናችሁ ተከታትላችሁ እኛም ኃላፊነት ስላለብን ይህን ስራ እንሰራለን። ለዚህ ነው ከዩኒቨርሲቲ ስራዬን ትቼ ወደዚህ ህብረተሰቡን በአገለግል ይሻላል ብዬ የመጣሁትና በፍጹም በመተማመን ይህንን በአካውንቱ እንድትልኩና ለዚህ ብለን እኛ ከቅዶቻችን ከዘረዘርናቸው ቅዶች የመጀመሪያውን ረግ ኢቨን በዚህ በካይንድ እንኳ አሁን ቅድም ባልኩት አልባሳቱን በካይንድ እንኳ እንዲህ እንዲህ አይነት ነው የሚፈልገው ብለን በዛ ተገዝቶ ሊላክ ይችላል ማለት ነው። አሁን ይህንን ለማድረግ በአካውንቱም ከመላክ ባሻገር በቅድሚያ በዚህ ጉዳይ ላይ ከማ ጋር ሊናገሩ ይችላሉ? ከእርሶ ጋር ወይስ ከሌሎች ሰዎች ጋር ግንኙነታቸው እንዴት ማድረግ ይችላሉ ይችላሉ? ኮምፕሊት አሁን ኢንዲፔንደንት ተቋም ነን። ፈጠሪነታችን የክልሉ መንግስት ነው የክልሉ መንግስት ምክር ቤት ርሰ መስር አድርጎ የሚኖራው የሚመራው ይህንን ተቋም ስለዚህ በቀጥታ እኔም ኮሚኒኬት ማድረግ ይችላሉ። በስልኬም በኢሜይልም ኮሚኒኬት ማድረግ ይችላሉ። በነገራችን ላይ ስለዚህ ገንዘብ ጉዳይ ወይዘሮ ወይ ብርቱካን የምትባል ከአውስትራሊያ መጥታ ነበር እና የዛ ኮሚቴ አባል ነኝ ያለች እና ብዙ ዲስከስ አድርገናል። ይህንን ኢሹ ልክ አሁን በነገርኩ መሰረት ነው የነገርኳት በዛው ልክ ስለዚህ እኔ እነዛም ሰዎች ሌሎችም ቢሆኑ የሚፈልጉ ሰዎች እኔን ማነጋገር ይችላሉ ብዬ አስባለሁ። አልሬዲ ለመነጋገር የዚህን የእምቦጭ አረም በጥቅሉ ለመክላት ይቻላል የሚል ሳቢ ያለ በእናንተ በኩል ከዛ ከሆነስ በምን ያህል ጊዜ ውስጥ አረሙን ሙሉ በሙሉ ማጽዳት ይቻላል? እንግዲህ በታሰበውና በታቀደው ልክ የምንጓዝ ከሆነ ምክንያት ሳንፈጥር ያለው ህብረተሰብን የጎደለውን የሚሞላ ከሆነ መንግስትን ክፍተቶችን የሚሞላ ከሆነ እኛም በትጋት የምንሰራ ከሆነ እርግጠኛ ነኝ በአጭር ጊዜ ውስጥ ጭንቦችን ታሪክ እናደርገዋለን። አጭር ጊዜ ሲሉ ምን ያህል ነው? አጭር ጊዜ ማለት እኛ አሁን የአምስት አመት ስትራቴጂክ ፕላን አለን። ነገር ግን እቅዳችን በሚቀጥለው አመት ትርጉም ያለው ትርጉም ያለው የመቀነስ ሀያ ፐርሰንት እስኪቀር ድረስ በሚቀጥለው አመት እንሰራለን ነው ያገኛል ሀያ ፐርሰንት ማለት ምናልባት በሩ በቆ ከሆነ ብለን ነው እንጂ ባዮማስ እንደማይተርፍ እርግጠኛ ነኝ። በዚህ አመት ባዮማስ እንደማናተርፍ እርግጠኛ ነኝ። ስለዚህ በአምስት አመት ስትራቴጂክ ፕላን አለን፣ ምክንያቱም መልሶ እንዲያገግም አካባቢውም እድል መስጠት አለብን። ስለዚህ መልሶ እንዲያገግም እድል ለመስጠት ደግሞ ጊዜ ስለሚወስድ እንጂ አረሙን ማስወገድ በጣም ይህን ያህል ለሚያህል ከባድ አይደለም። ያ ማለት ሰማኒያ ከመቶውን በሚቀጥለው አመት የእንቦጭን አረም ከአካባቢው መክላት ይቻላል፣ በእርግጠኝነት ማለት ነው። ይህኛው እንቅስቃሴ ነው። በዙ፣ ልክ ነው። እኛ አሁን እየተንቀሳቀስ ነው ያለው። ኤጀንሲው የሚሰራው በእርግጥ በአማራ ክልል ነው። የእምቦጨን አረም አስመልክቶ ከፌዴራል መንግስቱ ጋርስ ያላችሁ የስራ ቅንጅቶች አሉ? ከፌዴራል መንግስት በኩል በዚህ አጋጣሚስ በተለይ በውጭ ሀገር ለሚገኙ የዲያስፖራ ማህበረሰብ አባላት ከገንዘብ ድጎማ ባሻገር በቴክኒክም ሆነ በሌሎች በምን መልኩ እንዲያግዟችሁ ትሻላችሁ? በጣም ጥሩ ጥያቄ ነው። እኛ ከፌዴራል ጋር የምንሰራበት ፕላትፎርም አዘጋጅተናል። ይሄ ማለት ለምሳሌ በጣም ቁልፍ ባለ ድርሻ አካላት የምንላቸው አሉ። የውሃ ሚኒስትር፣ የሳይንስና ቴክኖሎጂ ሚኒስትር፣ የግብርና ሚኒስትር፣ የአካባቢ ጥበቃ ሚኒስትር። እነዚህ ሚኒስትሮች በቁልፍ ባለ ድርሻነት ይመሰዳሉ። በገንዘብ ብቻ ሳይሆን በአጠቃላይ በሙሉ ድጋፍ የሚንቀሳቀሱ እንደ አንድ ሜንስትሪም አድርገው እንቦጭን ወይም የጣናን ጉዳይ የጣናን ጉዳይ እንደ አንድ ጉዳያቸው አድርገን በዓመቱ እቅዳቸው ውስጥ አካተው እንዲሰሩ አሁን አንዳንድ እርምጃዎችን እየወሰድን ያለ እንቅስቃሴዎችን እየወሰድን ያለንበት ሁኔታ አለ። ለምሳሌ የፌዴራልና የክልል ባለድርሻ አካላት በአንድ ላይ ኮንፈረንስ አዘጋጅተን በአንድ ላይ ኮንፈረንስ ተቀምጠን ድርሻ ድርሻችን ተከፋፍለን በየጊዜው የምንጠያየቅበት ፕላትፎርም እያዘጋጀን ያለ ነው። ስለዚህ ይሄንን በጎ ነገር ያገኝል። አንዳንዶቹ ጋር ተገኝ ስንገናኝ በጣም ደስተኛ ናቸው። ስለዚህ ለማገዝም ደስተኛ ናቸው። በቅንጅት ለመስራት ደስተኛ ናቸው። ይሄ እንዳለ ግን ታሳቢ የሚደረጉ ክፍተቶች ሊኖሩ ይችላሉ። ክፍተቶችን በመሙላት እንግዲህ ትልቁ ባለ ድርሻ የውጭውን ዓለም ኢንቫይሮንመንት ያየው ዲያስፖራ የምንለው የውጭ ዜጋ ነው። ይሄ ዜጋ እንደምታውቀው ትልቅ ሀይቅ ነው። ሶስት መቶ ሰማንያ አምስት ኪሎ ሜትር ዙሪያው ይሰፋል፣ ሰማንያ አምስት ኪሎ ሜትር። ይሄ ነው የሚባል አርያ የሚሆን የአትክልትና ፍራፍሬ ቦታ የለም። ይሄ ነው የሚባል የቆሻሻ አወጋገድ ሲስተም የለም። ይሄ ነው የሚባል ሞዴል የምትሰጠው ላንድስኬፕ የለም። ግን እጅግ የሚያማምር የቱሪስት ዴስቲኔሽን እጅግ ዓለም አቀፍ ትኩረትን የሚስብ የአዕዋፍ ማረፊያ ከፍተኛ የሆነ ቱሪስት የሚሳብበት ከፍተኛ የሆነ የኢትዮጵያ ታሪክ ያለበት ስፍራ ነው። ይህን ስፍራ ፕሮሞት ማድረግ ያስፈልጋል፣ ማሳደግ ያስፈልጋል፣ ማልማት ያስፈልጋል። የውጭውን ባህል ያየ ሰው የውጭውን አካባቢ ያየ ሰው አላን በዚህ ሁኔታ ሲያይ በጣም በጣም መጨበቅ ያስፈልገዋል። ስለዚህ በእውቀት በሀሳብ ኢንቨስት በማድረግ በአጠቃላይ ይህንን አረም የቁጥር አንድ የቅድሚያ ቅድሚያ የምንሰጠው እኛ የምንሰራው ኤጀንሲ የምንሰራው በጣና ዙሪያ ባሉ ሀብቶች ሪሶርስ ላይ በአግባቡ በዘላቂነት እንዴት የምጠቀምበት በሚለው ላይ ነው ፎከስ የምናደርገው። እዚህ ላይ ሊያግዙ ይገባል። ከፍተኛ የበኋላ የባለሙያ ስርጭት ይጠይቃል ብዙ ባለሙያዎችን እነዚህ ባለሙያዎች በዚህ በእኛ ዙሪያ በጣና ብቻ ሳይሆን በመላ ክልላችን ያሉ የውሃ ዘን መሬቶች ያሉ የውሃ አካላት ተጠብቀው በዘላቂነት ጥቅም ላይ እንዲሆኑ ፍላጎት ስላለን በዚህ ላይ እንዲረባረቡ። ይሄ ደግሞ ማለት የአማራ ክልል ብቻ አይደለም። የአማራ ክልል ብቻ ሳይሆን ይሄ ሞዳሊቲ ለሌላው ክልልም ጥሩ አርያነት ያሉ ሊሆን ስለሚችል፣ ይሄ እዚህ ጋ ጥሩ ሞዳሊቲ ከሰራን ሌላኛውን ክልል ላይ በተመሳሳይ መልካም ነገር ልንሰራ እንችላለን ብለን እናምናለን። እና በፍጹም በፍጹም መተማመን ኤጀንሲያችን እንዲያግዙት እቅዳችን እንዲያስፈጽሙልን አደራ ለማለት ጭምር ነው። ዶክተር አያሌው ወንዴ የጣና ሀይቅና ሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ዋና ስራ አስኪያጅ፣ ስለ ቃለምልልሱ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ኮም